በህወሀት የሚመራውና ራሱን የትግራይ ኃይል ብሎ የሚጠራው አካል የዋሃ ግምራ ልዩ ዞንን አበርገሌን አካባቢ መቆጣጠሩን ተከትሎ በሺዎች የሚቆጠሩ የኒሮዋቅ ከተማና ዙሪያው ነዋሪዎች አካባቢያቸውን ለቀው ወደ ዞኑ ከተማ ሰቆጣ መሰደዳቸውን ገለጹ። ተፈናቃዮቹ በምግብና በመጠለያ እጥረት ለችግር መጋለጣቸውን ጠቅሰው መንግስትና ህዝብ እንዲደርስላቸው ጠይቀዋል። ዘገባው የመስፍን አራጌ ነው። እንደሚከተለው ይቀርባል። ሰራዊቱ ከአካባቢው መውጣቱን ተከትሎ በበርካታ ሺዎች የሚቆጠሩ የአበርገሌ አካባቢ ነዋሪዎች ወደ ዋገምራ ብሔረሰብ አስተዳደር ዞን ዋና ከተማ ሰቆጣና አጎራባች ወደ ሆኑት ዝቋላና ሰቆጣ ወረዳዎች መሰደዳቸውን የተሰማው የአሜሪካ ድምጽ ሬዲዮ በስልክ ያናገራቸው አስተያየት ሰጪዎች እንደገለጹት ከአበርገሌ ከተማ ኒሯቅ እስከ ሰቆጣ 67 ኪሎ ሜትር በእግራቸው ለመጓዝ ተገደዋል። የጸጥታ አካልም ሌሎችም አካል በታወቀ ምክንያት ወደ ላይ ያሸሽደው ስለነበረ ያው የወራሪ ቡድን ወደ ከተማው ሲገባ ሕይወታችን ለማትረፍ ወደላይ ወደ ሰቆጣ ወጣ ግር ነው የመጣ ነው። ስልሳ ሰባት ኪሎ ሜትር ምን ያህል ቀን ወሰደባችሁ ከከተማ ወደ ተቆጣ ለመድረስ? ያው ከሰዓት ወደ ስድስት ሰባት ሰዓት አካባቢ ስለሆነ የተነሳ ነው። ግማሽ መንገድ ላይ ነው ያጀር ነው ወደ ካኩራል የሚባላ እሱ ከዛ በኋላ በሁለተኛው ቀን ነው የገባ። ሌላው አስተያየት ሰጪ ከኒራቅ ሰቆጣ ለመድረስ የሶስት ቀናት አስቸጋሪ ጉዞ ማድረጋቸውን ይናገራሉ። በማየው መንገድ ልዩ ኃይሉም መከላከያውን ተሰልፈው ወጣ መጨረሻ ላይ ከባድ መሰሪያ የነበሩት ከአንክ ምናምን ሲወጣ በቃ ሰራ ከተማይቱ ባዶ ጭር ብላለች። ከዛ በኋላ መጨረሻ ላይ እኛ ወጥተን አንድ ሰላሳ ደቂቃ ከከተማ እንደወጣን ወዲያውኑ ጁንታ ተቆጣጠረ ከተማይቱ ምናምን ተባለ። በዛ ሁኖ በእግራችን ከሱ ጀምረን መጣን። መጥተን መንገድ ላይ ወደ ገጠሮ ሰዎች ደናም ጫካ ላይ የሚያድርነው ሁሉ ህብረተሰብ ማለት ነው። እዛ ካደርነ በኋላ በነገው ጠዋት ከሰባት ሰት ቁርስ ሳንበላ ዝም ብለን በረሃ የሆነ ጥግ ላይ ተራራ ቦታ ላይ ወተን እየተመለከት ነው አለ። በሶስተኛው ቀን በራብ ስንሞት ወደ ዞኑ ደውለን በራብ ሙተናል፣ ራካች ማኪና ተባብሩ ምናምን አሉ። በአጋጣሚ ከስጋት ነጻ ከሆነው እስከሆነው ድረስ በእግራችኑ ተባለ። በእግራችን መጥተን እዛ ቦታ ላይ መጥቶ ተቀበሉን፣ ሰቆጣ ገባን። አሳዛኝ ያሉትን አጋጣሚም እንዲ ገልጸውታል። የሚገርም ነገር ሶስት ቀን ሁለት ቀን ተጉዞ በራ ጋር የተጎዳ ከዛ በድንጋቄ እንደወጡ ከመንገድ ላይ የወለዱ እናቶች አሉ። አካባቢውን ለቀን ስንወጣ ያፈራነው ሀብትና ንብረት ተዘርፏል፣ እኩሉም እንዲወድም ተደርጓል ይላሉ አስተያየት ሰጫዎቹ። ያው እነሱ ይሄ ሰላም ማስከበር ሰዓት በነበረበት ጊዜ ያው የድምጽ ግላጋ ባላቸው አለቃቀት አጠቃላይ እኛን በፊትም በዳር አራት በነበረው እጃ ከመጨረሻ ማብረሂ ይዘን ስለነበረ በሲቪል ማለት ነው። ከዛ ግን እያንዳንዱ መረጃችን ይዘዋል። ማንማን መያዝ መቻል እንዳለበት፣ ማንማን መጠቅ መቻል እንዳለበት፣ ማንማን እቃው መውሰድ መቻል እንዳለበት እነሱ ጋር በድስት የተቀመጠ ነው። ሴም በአካልም ስለሚተዋወቅ ያው ሎች እኛ ጋ ስጋት ያደርሳሉ በሚል ወጣም ያው ስጋት ብቻ አይደለም፣ እንዲገሉለን ሌላ ነገር የሚያደርጉ እንደሚችል ያው እርግጠኛ አይነበር። ንብረታችን ተዘርፋሉ። ንብረት ምንም የቀረ የለም፣ የቤት ንብረት ሙሉ ንብረት ሂዷል። ያው እዛ አንዳንድ አካላቶች ስለሚያው መረጃ እዛ ይሰጥናሉ፣ የተወሰደው ንብረት ምናምን ያው እነሱ እዛ ሆኖ እያረጋገጡ ነገር እናያለን። የቀሩ የህብረተሰብ ክፍሎች አሉ እዚያው ከተማ አካባቢ። አዎ አንዳንድ አርሶ አደሮች ምናምን የቀሩ አሉ። ሌሎቹም ያው በተለያየ ቦታ ከዛው ከከተማ ወጣ ብሎ በተለያዩ ቀበሌዎች ነው ያሉ በብዛት እዛው ከተማ ላይ ማቀራፈ ሌለም ሰቆጣ ከተማ ከገቡም በኋላ በቀዝቃዛው የአየር ንብረት በምግብና በማረፊያ እጥረት መጎዳታቸውን ጠቅሰዋል። ምንም ቅያሬ ልብስ ራሱ ሳኒዝ ነው የወጣ የሚገርም ነገር ማለት ነው። እዚህ ከተማ ላይ መተን ደግሞ ብርድ ነው። በብርድ ልብስ አንሶላ ነገር እንዳንገዛ ደግሞ ብር እጥረት አለን። ያው ሰቆጣ ዝም ብለን ነው አልጋላ እያዝን ነው ያለ ነው። እስካሁን ምንም እንትን ቤት ክራይ ምንም አላገኘንም። ቤት እንዳንከራይ ብዙ ፍርሰት ስላለ ቤት እየተገኘ አይደለም። ያዝ አልጋ ትንሽ እኛ ደግሞ ስለነበረን ያለችን እስከሚጨርስ አልጋላ ያለ ነው። ምግብ ደሞዚ ያለን ደሞዛችን ያው ቁርስ ባልበላ ምሳ ምሳ በልተን ራት ያ ያለ ነው። ተፈናቃዮቹ መንግስትም ሆነ ሕዝቡ ሰብአዊ ድጋፍ ያደርግልን፣ አካባቢያችንም ተረጋግቶ ወደ ቀያችን እንመለስ የሚል ጥያቄ አላቸው። መንግስት ሰራተኛ ብንሆንም ደሞዙ ሰኔ ላይ ነው የገባው። ለአውድ ዓመት የልገስተን ጨው በርበሬን እንደገዛን ሳንበላ ጥለን ነው የወጣን። እንግዲህ ይሄ ድንገት ሲፈጠር ማለት ነው፣ እንደታረደ ማለት ነው። ስለዚህ እኛ አሁንም ደው እዚህ መተን ምንበላ አተና ከተማ ስንገባ ኑሮ ውድነቱ ይታወቃል። አሁን ቢያንስ እኛ ቢያደርጉ ብለን እናስበው አንድ ቦታ ሚሚታ ቦታም ተለይቶ ለተፈናቃዮች ተብሎ ተለይቶ መሰጠት አለበት ወይንስ አንድ ትምህርት ቤት ምናምን ከተሰጠ ቴንዳ ምናምን አድርጎ እዛ ተቻሉ አንዳንድ ብርድ ልብስ የሚደብሱት እኳ ቢከፋፈል እዛ ለተፈናቃዮች ተብሎ ደግሞ ለእኛም የሚደርሱልና አካል እስከሚደርሱ ከአካባቢ ነዋሪ እንዲሆን መዋጮ አድርጎ በራ ከምንሞት እስከ ሀገራችን መፍትሄ ተገኝቶ እስከምንወርድ ድረስ ቢያይሆን የሚል ሀሳብ ነው ያለን። እኛ አሁን እኛ በቃ ምንም ከጣች የነበረው የጸጥታ አካል የመጣበት ሁኔታ ስላልታወቀ እኛም አሁን ወደዛ ንግና ቀያችን አስከብረን ወደ ነበርነበት እንመለስ ነው ጥያቄ ብሔረሰብ አስተዳደሩ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ተጠሪ ጽህፈት ቤት ኃላፊ መልካሙ ደስታ ባልተጠበቀ አጋጣሚ ሰራዊቱ ለቆ መውጣቱና በርካታ የህብረተሰብ ክፍሎች ተፈናቅለው መምጣታቸው ድጋፍ ለመስጠት የሚደረገውን ጥረት ውስብስብ እንዳደረገው ገልጸዋል። ያም ሆኖ የክልሉ መንግስት በአፋጣኝ ድጋፍ እንዲያደርግልን ስለ ጉዳዩ ጥቆማ ሰጥተናል ይላሉ። ፖለቲካ አመራሩም እንዲሁም የጸጥታ መዋቅሩም ቢሆን በጉዳዩ ላይ የመከላከያ ሰራዊት የአማራ ልዩ ሀይልና የሚሊሻው ሊወጣ እንደሚችል ምንም አይነት መረጃ አልነበረንም። ነገሮች ግልጽ ባልሆኑ መንገድ ነው የተከወነው። ስለዚህ ያልተጠበቀ ክስተት ከመሆኑ ጋር ተያይዞ አጠቃላይ በኮሚቴ ውስጥ የሀብት ወይም የገቢና የሎጂስቲክ ኮሚቴ አለ አጠቃላይ እንደ ብሔረሰባ ፌደራል በርካታ ስራ እየሰራን ወደ ወረዳዎች ወርደን እያቀናጅን ባለንበት ሁኔታ ነው ይሀፕን ያደረገው። ዜጎችም ተደናግጠው አብዛኞች የመጡት መንግስት ሰራተኞች አሉበት። በእድሜያቸው ህጻናት የሆኑ ወጣቶች አሉ። ይህም በትላንትና ሁለት ሙሉ ቀን የወሰደ ውይይት አድርገናል። በርካታ ጉዳዮች አንስተዋል። በሲካሪ ደግሞ ከአደጋ መከላከልና ምግብ ዋስትና አኳያ ያመጧቸው ጥያቄዎች አሁኑንም የምንበላው የምንቀምሰው ነገር የለም የሚል ምናልባት በተፈናቃይ ዳታ ልንይዝ እንችላለን እንደ ተቋም በተለይ የመንግስት ሰራተኛ እዛም ሆነ እዚህ ሮል፣ የሚከፈለው ስለሆነ እሱን ሙሉ ማንዴት መውሰድ ያለበት የገንዘብና ኢኮኖሚ መዋቅር ይሆናል ማለት ነው። ነገር ግን ከዚህ ውጭ የሆነ በዝቅተኛ ኢኮኖሚ ደረጃ የሚኖሩ ምንም አይነት የደሞዝ አመራጭ የሌላቸው ሰዎች በትላንትና ወደ ትለት እንደተግባባን እስከ ዛሬ ማለት ነው በስም ዝርዝር ዳታ እንዲያጣሩ በማድረግ ያን ዳታ ይዘን ነው ለክልል ያን መሰረት አድርጎ እንግዲህ እኛ አስቸኳይ እርዳታ ነው የምንጠይቀው። ስለዚህ አሁን የተፈናቃዮቹ ቁጥር በዝርዝር ከተገለጸ በኋላ ለክልል መንግስት የሚላክና የክልሉ መንግስትን ምላሽ የምትጠባበቁ ነው የሚሆነው። ተከከል ይህ በእንዲህ እንዳለ የአፋር ብሔራዊ ክልላዊ መንግስት አሸባሪ ና ጁን ታሲል የጠራው ህወሓት የአፋር አርብቶ አደር ላይ ጦርነት መክፈቱን ትናንት ባወጣው መግለጫው አስታውቋል። በፈንቲረሱ ዞን በያሎ ወረዳ በኩል ቡድኑ ጦርነት መክፈቱን ያመለከተው መግለጫው ጦርነቱን መንግስት ከህዝብ ጋር በመተባበር እንደሚመክት አስታውቋል። ለኢትዮጵያ ህዝብም ባስተላለፈው መልእክት እንደ ወትሮ እጅ ለእጅ በመያያዝ የወራሪውን እስተንፋስ እንዲቋረጥ ማድረግ አለብን ብሏል። አጃንስ ፍራንስ ፕሬስ የትግራይ ጦርነት ወደ አጎራባች ክልሎች ተዛመተ በሚ የሚል የህወሓትን ቃል አቀባይ ጌታቸው ረዳን ጠቅሶ ዘግበዋል። በትናንቱ ዘገባው የህወሓት ቃል አቀባይ ጌታቸው ረዳ በአፋር አካባቢ እርምጃ የወሰድ ነው ከኦሮሚያ ክልል አካባቢ የመጡትን ኃይሎች ወደ መጡበት ለመመለስ ነው ተሳክቶልናል ምን ያሉት ተግባራችን ውስን ነበር፣ ጥቅም የሌለውን ጦርነት እንዲቀላቀሉ የተደረጉ የኦሮሚያ ሚኒሻዎችን መበተን ሲሉ ነበር የዘመቻውን ዓላማ ቃል አቀባይ ገለጹት። ቃል አቀባዩ በዋግምራ በኩልም ስኬታማ ዘመቻ ማካሄዳቸውንና ቃለመጠየቁን እየሰጡ ባሉበት ወቅት በምዕራብ ትግራይ በማይጸብሪ ና በአማራ ክልል መካከል ተወሰነ ኃይላቸው እንቅስቃሴ እያደረገ መሆኑን ጠቅሰዋል። ኤኤፍፒ ጠቅላይ ሚኒስትር አብይ አህመድ ጁንታው የኢትዮጵያ ካንሰር ነው፣ ረጅም ጊዜ የቆየ ሰይጣን በአጭር ጊዜ አይወገድም ማለታቸውን ጠቅሶ አስነብቧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ